መዝሙር ሰባ ሰባት በቃሌ ወደ እግዚአብሔር ጮኽሁ፣ ቃሌም ወደ እግዚአብሔር ነው፣ እርሱም አደመጠኝ። በመከራዬ ቀን እግዚአብሔርን ፈለግሁት፣ እጆቼ በሌሊት በፊቱ ናቸው አላረፍሁምም፣ ነፍሴም መጽናናትን አልቻለችም። እግዚአብሔርን አሰብሁት፣ ደስ አለኝም፣ ተናገርሁ፣ ነፍሴም ፈዘዘች። ዐይኖቼ እንዲተጉ ያዝሃቸው፣ ደነገጥሁ፣ አልተናገርሁም። የድሮውን ዘመን አሰብሁ፣ የዘላለሙን ዓመታት አሰብሁ፣ አጠናጠንሁም። በሌሊት ከልቤ ጋር ተጫወትሁ፣ ነፍሴንም አነቃቃኋት። እግዚአብሔር ለዘላለም ይጥላልን? እንግዲህስ ቸርነቱን አይጨምርምን? ለዘላለምስ ምሕረቱ ለልጅ ልጅ ተቈረጠችን? የተናገረውስ ቃል አልቋልን? እግዚአብሔርስ ሞገሱን ረሳን? በቁጣውስ ምሕረቱን ዘጋውን? ይህ ድካሜ ነው አልሁ። የልዑል ቀኝ እንደ ተለወጠ የእግዚአብሔርን ሥራ አስታወስሁ። የቀደመውን ተአምራትህን አስታውሳለሁና በምግባርህም ሁሉ እናገራለሁ፣ በሥራህም እጫወታለሁ። አቤቱ መንገድህ በመቅደስ ውስጥ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው? ተአምራትን የምታደርግ አምላክ አንተ ነህ። ለሕዝብህ ኀይልህን አስታወቅሃቸው። የያዕቆብንና የዮሴፍን ልጆች ሕዝብህን በክንድህ አዳንሃቸው። አቤቱ ውሆች አዩ፣ ውኆችም አይተውህ ፈሩ፣ ጥልቆች ተነዋወጡ። ውኆችም ጮኹ፣ ደመኖች ድምፅን ሰጡ፣ ፍላጾችህም ወጡ። የነጐድጓድህ ድምፅ በዐውሎ ነበረ፣ መብረቆች ለዓለም አበሩ፣ ምድር ተናወጠች ተንቀጠቀጠችም። መንገድህ በባሕር ውስጥ ነው፣ ፍለጋህም በብዙ ውሆች ነው፣ አረማመድህም አልታወቀም። በሙሴና በአሮን እጅ ሕዝብህን እንደ በጎች መራሃቸው።